ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ፣ ዕለተ ሐሙስ ነሐሴ 5 2014 ዓ ም የጋቢና ቤ መሰናዶ ጀምሯል። ከአሁን ሰዓት ጀምሮ ለእናንተ ያዝንላችሁን ጥንቅሮች እናስተዋውቃችሁ። ኢትዮጵያ ውስጥ የንግግር ክህሎትን በማዳበር ላይ የሚሰራው ዓለም አቀፉ የቶስት ማስተርስ ተቋም እንቅስቃሴን በተመለከተ እንግዳ ጋብዘናል። በሌላ ዘገባ ደግሞ ቤንሻንጉል ጉሙዝ ውስጥ ሴት ተማሪዎችን በማገዝ ላይ የሚሰራ ሌላ አዲስ ተቋምም የምናስተዋውቃችሁ ይሆናል። ይህንንና ሌሎች መሰናዶች የተካተቱበትን የጋቢና ቤ የዕለተ ሐሙስ መሰናዶን የደንገረመው ከአሜሪካ ድምፅ ዋሽንግተን ዲሲ ምራሁላችሁ አብሬያችሁ የሚቆይ ይሆናል። የድምፅና ምስል ምህንድስናውን ደግሞ ኤልያስ አስማረ ይከውንልናል። ሌሎች የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች፣ የዲጂታል ባለሙያዎችም አብረውን አሉ። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ስኬታማ እንዲሆኑ ሊያዳብሯቸው ከሚገቡ ነገሮች መካከል አንዱ ሀሳብን በጥራት መግለጽ መቻል ነው። የንግግር ክህሎትን ማዳበር የተሻለ ስራም ሆነ የትምህርት እድልን ለማግኘት ከሚረዱ መሰረታዊ ክህሎቶች መካከል አንዱ ነው። በዓለም ዙሪያም ይህንን ክህሎቶች ሰዎች እንዲያዳብሩ ከሚረዱ ተቋማቶች መካከል አንዱ የሆነው ቶስማስተር ኢንተርናሽናል ሲሆን ይሄ ተቋም በኢትዮጵያ መንቀሳቀስ ከጀመረ ብዙ አስርት ዓመታትን አስቆጥሯል። የቡድኑ የቀድሞ ዳይሬክተርና የአሁን ደግሞ አባል የሆነችው ኢትዮጵስ ታደሰን አነጋግሪያት ነበር። ስለዚህ ቡድን እንቅስቃሴ የመጀመሪያዋ ሴት የላቀች የቶስማስተር ተሸላሚ እንዲሁም ደግሞ የቶስማስተር የምስራቅ አፍሪካ በዕድሜ ትንሿም ተሸላሚ ናት። የዛሬ እንግዳዬ ኢትዮጵስ ታደሰ እራሷን ከምታስተዋወቅበት ቆይታችን ይጀምራል። ይባላል ታደሰ የኮሚኒኬሽን ወይ የተግባቦት ባለሙያ ነኝ። ራ ዚ አዲስ አበባ ነው በዚ አደግኩት አጋንዴ ማርኬቲንግ ተምሬ ነው ወደ ኮሚኒኬሽን ስራ የገባሁት ሁ ከልጅነቴ ጀምሮ ከአስራ ስድስት እስከ አስራ ሰባት አመት ጀምሮ በበጎ ፈቃድ ስራዎች ላይ በጣም ብዙ ስራ ሰርቻለሁ። የሀገር በቀልም ሆነ ኢንተርናሽናልም ኤንጂኦች ላይ ሰርቻለሁ። አሁን ኤንጂኦ ላይ ነው የምሰራው። እንግዲህ አሁን አንቺ በተለያዩ ወጣት ተኮር ነገሮች ላይ እንደምትሳተፊ ገልጸሽልኛልና አንደኛው ደግሞ ቶስት ማስተር ነው። ይሄ ቡድን በህዝብ ፊት ወይም ደግሞ በሰዎች ፊት ቆሞ ማውራትን የሚያበረታታ ቡድን ነው እና እስቲ ይሄ ቶስት ማስተር ክለብ በኢትዮጵያ እንዴት ነው የተመሰረተው? ቶስት ማስተር ትንሽ ስለ ባክግራውንድ ለማውራት እንደ ኤንጂኦ የተቋቋመ ድርጅት ነው። በአሜሪካ ውስጥ የተጀመረ ሲንክ ወደ መቶ አመት በፊት ማለት ነው። እና የተጀመረበት ዋነኛ አላማ ሰው ይሄ የተግባቦት ፐብሊክ ስፒኪንግ ከሰው ፊት ቆሞ ማውራት ክህሎቱን እንዲያሳድግበት ፕራክቲስ የሚያደርጉበት መድረክ እንዲፈጠር ነው ስለዚህ ዛ አሜሪካ ተጀምሮ ከዛ በየ ደግሞ ክለብ ወይ ግሩፖችን ፎርም በማድረግ ኦሬዲ የሰራው ማኗል አለ ሉ ላይ ደግሞ እንዴት የንግግር ክህሎታችን ሊማሳደግ እንደምንችል በጣም ብዙ ቴክኒኮች አሉ፣ ቱሎች አሉ። እሱን በደም ክራፍት አድርጎ በማኗል መልክ ለመንበሮቹ ይሰጥና መንበሮቹ ደግሞ ክለቡ ውስጥ በየሁለት በሁለት ሳምንት አንዴ እየተገናኙ የተለያዩ አይነት አሳይመንቶችን በመውሰድ የንግግር ክህሎታቸውን እዛ ላይ ፕራክቲክ ያደርጋሉ ማለት ነው። ይህም ንግግር ያቀርባሉ። ባቀረቡት ንግግር ላይ ደግሞ ፊድባክ ይሰጣቸዋል። ከዛ እንደዚህ ብታሻሽሉ ድምጻችሁን እንዲ ያቀረባችሁ ኮንቴንት ደግሞ መግቢያው ቢሆን ይሻል ነበር ከምንለው አልፎ ደግሞ ዋና ሀሳቡ ደግሞ በዚህ ወይ ሊገለጽ አሪፍ ነበር። ስንጨርስ ደግሞ መመሪያ አንድ ንግግር አጀማመራችን ሳይሆን አብዛኛውን ጊዜ ምንም ጨርስበት ወይ ነው። በጣም ሰማንቶ እሱ ነው ይሎት ሚሉ ሰው እንዴት እሱን መጨረስ እንዳለባቸው። የሰውነታችን ደግሞ ኢቨን ስንንቀሳቀስ እጃችን የምናንቀሳቀስበት ጊዜ ኤቭሪቲንግ ማተር ያደርጋል ስም ኮሚኒኬት ስናደረግ ማለት ነው። የምናገረው ነገር ብቻ አይደለም ማተር የሚያደርገው እንዶ ከምንናገረው በላይ የሰውነታችን እንቅስቃሴ ሆኖ የምንናገራት በላይ ይናገርልናል። የመሳሰሉ ሰዎች ነው፣ በጣም ትላልቅ ሰዎች ናቸው ቶስትማስተርስ ላይ የሚሳተፉት በፊት ማለት ነው። አሁን ግን ማንኛውም ወጣት ከአስራ ስምንት አመት ጀምሮ ጆይን ማድረግ ይችላል። ቶስትማስተርስ ወደ ስድስት ክለቦች አሉን አክቲቭ አዲስ አበባ ላይ ሴሽን ዛን እያደረጉ እየተገናኙ ቶስትማስተርስ ክለብ ላይ የሚያደርጉ ማለት ነው። ለምሳሌ ከራስሽም ተሞክሮ ስነግሪኝ ትችያለሽ። ሰዎች እንዴት ነው መረጃውን አግኝተው መጥተውን መዝገብ የሚችሉት?

ስለዚህ በዴታት ሴሽን ሲጀመር በጣም ፎርማል በሆነ እስትራክቸር ያስጀመሩት ፕሬዚደንት አለ ሰክሬቴሪዎች አሉ ከዛ ሁን የሚያስጀምር አንድ ሰው አለ እና በአጀንዳ መሰረት ነው ሁሉም ንግግሩ የሚያቀርበው ማለት ነው ስለዚህ ኤቭሪባዲ በአጀንዳው መሰረት በተዘጋጁበት መሰረት መድረክ ላይ እየወጡ ያቀርባሉ ባቀረቡት መሰረት ፊድባክ ይሰጧቸዋል እኔ መጀመሪያ እዛ ነበር ይሄድኩት ከዛ በጣም ለእኔ and By the way, public speaking the number one phobia, the number one for the I know ሀገር ራሱ ቆሞ ከሰው ፊት ተናገር ተናገሪ ሲባሉ ግን ይጠፋባቸዋል፣ ወይም ያውቁትን ነገር ለመጠየቅ ይጀምራሉ፣ ዳውት ማድረግ ይጀምራሉ። እና ስለዚህ ቶስት ማስተርዝ ማለት አሁን እሱ ፍርሀት በጣም ቻለንጅ የምናደረግበት የምናሸንፍበት መድረክ ማለት ቶስት ማስተርዝ ነው። ለቶስት ማስተርዝ መንበር ለመሆን በየስድስት ወሩ የሚከፈል ክፍያ አለ። እሱን እንዴት መክፈል እንዳለብኝ የሞሉ ፎርሞች አሉ። እነሱንም እንዴት መሙላት እንዳለብኝ ጋይድ አርገው ፎርሙላዎች ጥንካፍ ይነበር ወኩን የዛሬ ሰባት አመት ማለት ነው። ከአዲስ አበባ ውጭ ሌሎች ክልሎች ላይ አለ። ከሌለስ ደግሞ ወጣቶች በምን መልኩ ነው ይህንን ይህንን መሳይ ነገር አድርገው ራሳቸውን ሊያንሻሽሉ የሚችሉበት ነገር ነት የምጠቁሚው ነገር ካለ በአሁኑ ሁለት ነገር አለ። የመጀመሪያው በዚህ በኮቪድ ምክንያት መገናኘትን ስላልቻሉ ግዴታ በጽም ማድረግ ነበረባቸው። ከዛ በዛውም ቀጠሉ። ለዚህ ከአዲስ አበባ ውጭ ላሉ ሰዎች ለጊዜው እነሱን ክለቦች እንዲቀላቀሉ። ሁለተኛው አማራጭ ደግሞ እናት ያስቸገረን ነገር ምንድን ነው? ከአዲስ አበባ ውጭ ክለብ መመስረት እንፈልጋለን ግን አንድ ክለብ ለመመስረት ቢያንስ ቢያንስ ከሀያ ሰዎች ያስፈልጉናል እና ከአዲስ አበባ ውጭ ላሉ ሰዎች ቶት ማስተርዝን እንዲበርቀት ሳይሆን እኛው እዛው እራሳችን አንድ ክለብ መስርተን እዚሁ ራሳችን ፕራክቲስ ማድረግ እንፈልጋለን ሚሉ ሰዎች ቃል ኮንታክት ቢያደርጉንና እኛ ደግሞ የሚያስፈልገውን ድጋፍ በሙሉ ለመስጠት ፈቃደኛ ነው። ኢትዮጵያ ውስጥ ያሉ ወጣቶች በሙሉ ከቶስ ማስተር አባል ያልሆኑ የንግግር ክህሎታቸውን ለማዳበር የአመራር ክህሎትም ለማዳበር እና ቋንቋም ክህሎታቸውን ለማዳበር ምን ቢያደርጉ ይችላሉ? ኬት መጀመር ይችላሉ። ተግባቦት ንግግር ላይ በጣም ቻለንጅ የሚሆነው ነገር ኢንስቲቱሽን በጣም በጣም ፕራክቲካል ስኬል ነው። እንደ ባለሙያ ራሱ ለሌሎች በንባ በሚመጣ ክህሎት አይደለም። የንግግር ክህሎት ፕራክቲካል ስኬል ነው። ስለዚህ ማንኛውም ሰው ያንን ስኬል ማሳደግ፣ ማሻሻል፣ ፕራክቲክ ማድረግ የሚፈልጉት ከሆነ እለማመድ፣ ከሰው ፊት ቆመው ማውራት የሚፈሩ ከሆነ ያንን ፍርሃት ኦቨርካም ለማድረግ ለማሸነፍ ከሰው ፊት ቆመው ማውራት ነው መጀመሪያ። የምንጀምረው ከሁለት ከሶስት ሰው ፊት ከሆነ ቆመን የምንጀምረው ዳት ፋይን። ግን ከንግግሩ ጀርባ መዘጋጀትም ቢኖር ፕራክቲካሊ ግን ያንን ስኪል ያንን ክሎት ለማሻሻል ለማሳደግ ምን ለማመት በቃ። ኢትዮጵስ ታደሰ ከአሜሪካ ድምጽ ጋር ለነበረች ቆይታ አብዝቼ ነው የማመሰግነው። እናመሰግናለን። ቴንኪው። በቤኒሻንጉል ጉምዝ ሴቶች ካሉባቸው የተለያዩ ተግዳሮቶች አንጻር እና አኳያ የትምህርት ተሳትፏቸው እጅግ አነስተኛ ነው። በተለይም ደግሞ የሁለተኛ ደረጃና እንዲሁም የከፍተኛ ትምህርት ተቋማቶች ውስጥ የሚገቡ ሴት ተማሪዎች ቁጥር እጅግ ዝቅተኛ ነው። ኩሶ ኢንተርናሽናል የተሰኘ ዓለም አቀፍ ተቋም ታዲያ ይህንን ለመቀየርና ሴቶች በትምህርታቸው ትልቅ ደረጃ ላይ እንዲደርሱ ለማድረግ ጥረት እያደረገ ይገኛል። ከስድስት መቶ በላይ የሚሆኑ የሁለተኛ ደረጃ ሴት ተማሪዎችን በመማሪያ ቁሳቁሶች በገንዘብና በጥገና እገዛ ድጋፍ እያደረገ ይገኛል። ስመኝሽ የቆየ ከኩሶ የኢትዮጵያ ወኪል አቶ ወንደሰን ከበደ ጋር ቆይታ አድርጋለች። ቆይታቸው ቀጥሎ ይቀርባል። ድርጅታችን ከሌሎች መስሪያ ቤቶች የሚለይበት አንዱ ነገር ዓለም አቀፍ በጎ ፈቃደኞችን እንደ ልማት ኢንፑት በመጠቀም ስራዎችን ያከናውናል እና ከሁለት ሺ አስራ አምስት እስከ ሁለት ሺ ሀያ ዓመተ ምህረት ትኩረታችን የነበረው የእናቶችና ህጻናት ጤና ትኩረት ላይ አድርጎ ይሰራ ነበር። ከሁለት ሺ ሀያ ጀምሮ ደግሞ የምንሰራ ያለ ነው ስራ ተጾታ እኩልነት እና በሁለተኛ ደረጃ ሴት ተማሪዎች ትምህርት ላይ አተኩረን እየሰራ እንገኛለን። ለምንድን ነው ቤኒሻንጉል ጉምዝ የተመረጠው? በቤኒሻንጉል ጉምዝ በተለይ ደግሞ የሴቶች ትምህርት ተሳትፎ ምን ይመስላል? ቤኒሻንጉል ጉምዝ የተመረጠበት ትልቁ ምክንያት ክሶ ኢንተርናሽናል ፕሮግራሙን ሲጀምር ቤኒሻንጉል ጉምዝ ስለጀመረ በዛም የተነሳ በክልሉ ውስጥ በነበረን ቆይታችንና ና ከአካባቢ ሕብረተሰብ ጋር በነበረን የስራ ግንኙነትና ቁርኝነት እያደገ በመምጣቱ እዛ ላይ ካፒታላይዝ ለማድረግ በማሰብ ነው። በሁለተኛ ደረጃ ቤንሻንጉል ጉሙዝ በትምህርት ዘርፍ የሴቶችን ተሳትፎ ለማሳደግ የክልሉ መንግስት በስፋት ስለሚሰራ ያንን ደግሞ በመደገፍ እኛም የራሳችን አስተዋጽኦ ለማድረግ በማሰብ ነው። በቤንሻንጉል ጉምዝ ሴቶች ተማሪዎች ወደ ትምህርት ቤት የመግባትና ገብቶም ደግሞ ወደ ላይ ድረስ የመቀጠል ሁኔታ ምን ይመስላል? አሁን ባለው ጀኔራል ስታቲስቲክስ የወንዶች ቁጥር ከሴቶቹ ከእጥፍ በላይ ይበልጣል። ይህንን የሆነበትን የክልሉን ነባራዊ ሁኔታ በምንመለከትበት ወቅት አንደኛ ትምህርት ተማሪዎች ሌቶ ሆነው ነው የሚጀምሩት። በዛ ምክንያት ሁለተኛ ደረጃ ትምህርታቸው በሚደርሱበት ወቅት ወደ አቅመ አዳሚ የሚጠጉበት ጊዜ ነው እና ሞር ወደ ኢኮኖሚ ስራ ውስጥ ይገባሉ። ቤንሻንጉል ጉምዝ በወርቅ ምርቱ የታደለ ነው እና ብዙዎቹ ወጣቶች ከሁለተኛ ትምህርት ይልቅ ወደ የወርቅ ምርታማነት ውስጥ ይገባሉ ወይም ወደ አግሪካልቸር ምርታማነት ውስጥ ይገባሉ እና ይሄ ካለው የኢኮኖሚ ሁኔታ ይመስለኛል። እናንተ በምን መልኩ ነው ለሴቶች ተማሪዎች ድጋፍ የምታደርጉት በትምህርታቸው ላይ እንዲቆዩ ትምህርታቸውን እንዳያቋርጡ የምታበረታቱት በምን መልኩ ነው? የምናበረታታው በሶስት መልክ ነው። በመጀመሪያ ደረጃ ሴት ተማሪዎች ሀይስኩል በሚደርሱበት ወቅት ምንድን ነው ቪዥናቸው ምንድን ነው በህይወታቸው ውስጥ ሊያመጡ የሚፈልጉትን ነገር የሚሉትን እንዲያስቡ እንዲያሰላስሉ እድል ነው የምንሰጣቸው። ትምህርታቸውን ቀጥለው ወደ ዩኒቨርሲቲ ለመግባት የሚያስቡ ሴት ተማሪዎችን እናወዳድራለን። አወዳድረን በሚያስቀምጡት ራይ ወይንም እቅዳቸው አኳያ በመምረጥ እነዚህ የተመረጡ ሴት ተማሪዎች አንድ፣ በአካዳሚ እንዲበረቱ ተጨማሪ ስልጠና ይሰጣቸዋል። ያ የሚደረገው እንዴት ነው? መምህራኖቻቸውም ስልጠና ይሰጣል። መምህራኖቹ ደግሞ በሚያስተምሩበት ትምህርት ቤቶች ውስጥ የሚያከናውኑትን ፕሮግራም ለስርዓተ ጾታን ባማከለ መልኩ ለእነሱ በሚመች መልኩ አዘጋጅተው በተለይ ሴት ተማሪዎችን የሚደገፉበትን ነገር ያመቻቻሉ። ከዛም በተጨማሪ የ ሶሻል ክህሎታቸውን ለማሳደግ ድጋፍ እናደርጋለን። ለምሳሌ ራሳቸውን ስለማወቅ ቪዥናቸው እንዴት ነው፣ ሴት የሚያደርጉት እንዴት ነው፣ ራሳቸውን የሚገልጹት እንዴት ነው፣ አካባቢያቸውን የሚመለከቱት በሪፕሮዳክቲቭ ሄልዝ ዙሪያ ላይ ምን እውቀት አላቸው፣ እንዴት ነው ራሳቸውን ፕሮቴክት ሊያደርግ የሚችሉት የሚል ስልጠናዎችን እናከናውናለን። ከዛም በተጨማሪ በትምህርታቸው እንዲበረቱ በደከሙባቸው የትምህርት ዘርፎች ላይ ተጨማሪ የቴቶሪያል ድጋፍ ይደረግላቸዋል። አሁን በተለይ አስራ ሁለተኛ ክፍል ዘንድሮ ፈተና ለሚወስዱ ተማሪዎች አይሲቲ ቴክኖሎጂ ዙሪያ ስልጠና እንዲያገኙና ማትሪክ ተፈትነው በሚያልፉበት ወቅት በዩኒቨርሲቲ ደረጃ ለሚወስዱት የትምህርት ብቃት ችሎታ እንዲኖራቸው የማመቻቸት ነው። በዚህ መልኩ እስካሁን ለምን ያክል ሴት ተማሪዎች ድጋፍ አድርጋችኋል? እስካሁን ከእኛ ጋራ ያሉን የሴት ተማሪዎች ቁጥር ወደ ስድስት መቶ ሰባ ሁለት ሴት ተማሪዎች አሉ። የክፍል ደረጃቸው ከአስረኛ ክፍል እስከ አስራ ሁለተኛ ክፍል ሬንጅ ውስጥ ያለ ነው። አንድ መቶ ሰላሳ አንድ ሴት ተማሪዎቻችን አስራ ሁለተኛ ክፍል ፈተና የሁለተኛ ደረጃ መልቀቂያ ፈተና ለመውሰድ እየተጠባበቁ በዝግጅት ላይ ይገኛሉ። ሰባት ሁለተኛ ደረጃ ትምህርት ቤቶች ውስጥ ነው እንቅስቃሴያችንን እያከናወኑ ያለ ነው። ዩገር ልስቱ የሚል በተለይ ከአስራ አምስት እስከ ሀያ አምስት አመት እድሜ ላላቸው ወጣት ሴቶች የሚሰራ ፕሮጀክት እንዳላቸው አይቻለሁ። እና እስኪ ምናልባት ስለ እሱም ይንገሩኝ የሴቶችን የዩኒቨርሲቲ ትምህርት ተደራሽነት ለማሳደግ የሚል ነው። የአማርኛ ኢኩቫለንት ፕሮግራም እና ዩ ገልስ ቱ ፕሮግራም ናቸው። ከአስራ አምስት ከሀያ አምስት ያሉትን ሴት የሁለተኛ ደረጃ ተማሪዎችን አቅም በማብቃት ኢዱኬሽን ኮምፖነንት አለው፣ የገልስ ኤምፓወርመንት ኮምፖነንት አለው፣ ኢንተርፕሪነርሺፕ እስኪል ኮምፖነንት ያለው ሁለተኛ ደረጃ ሴት ተማሪዎችን ተሳትፎ ለማሳደግ በምናደርገው ሂደት ውስጥ ትምህርት ቤታቸው አለ። እንደ አንድ ኮሚኒቲ መምህራኖችን፣ ወላጆች፣ ተማሪዎች ማህበርን እንዲሁም በወረዳ ደረጃ ያለውን የትምህርት ኦፊስን በአጠቃላይ በመያዝ የሚደረግ እንቅስቃሴ አለ። የእነዚህን ሴት ተማሪዎች ፕሮግራም በትክክል ጀምረው እንዲጨርሱ ለማድረግ ከወላጆቻቸው ጋራ የምንሰራቸው በርካታ ስራዎች አሉ። ሴትን ልጅ ማስተማር ማለት ሀገርን ማስተማር የሚለውን ብሂል ፕሮሞት በማድረግ ነው ስራችን የምናከናወነው። በዚህ በፕሮጀክት ውስጥ የሚታቀፉት ሴት ተማሪዎች ጊዜያቸው ምናቸውን ለትምህርታቸው እንዲያተክሩ ወላጆች ሲያስደርጉ፣ ወላጆች ደግሞ ለወላጆችም የምንሰጣቸው ድጋፎች አሉ። ብድር ተመቻችቶላቸው ኦፖርቹኒቲዎች ይፈጠራሉ። በሴት ተማሪዎቹ በምታግዟቸው ላይ በዚህ ፕሮግራም ምክንያት ያያችሁት ለውጥ አለ? አንድ ያየነው ለውጥ ምንድን ነው? የሴት ተማሪዎች አካዳሚክ ተሳትፎ ከፍ ያለ ነጥብ አግኝተዋል፣ አሻሽለዋል። ሶሻል ክህሎታቸው፣ አመለካከታቸው በተደረገው ጥናት መሰረት ወደ ሀምሳ አራት ፐርሰንት ነበር አሁን ከፍ አድርገው ወደ ሰማንያ ሁለት ፐርሰንት ከፍ ያለ ሪዛልት አምጥቷል። ይህን የሚያሳየው ነገር ምንድን ነው? ድጋፍ ከተደረጉና በትምህርታቸው ላይ እንዲያጠኑ ኦፖርቹኒቲው ከተፈጠረ የአካዳሚ ፐርፎርማንሳቸው ከፍ እያለ እንደሚሄድ ነው የታየው እና ጉጉታችን አስራ ሁለተኛ ክፍል ፈተና ለመውሰድ በመዘጋጀት ያሉት ሴት ተማሪዎቻችን የሚያመጡት ውጤትን ለማየት ጓጉተናል። በሴቶች ህይወት ላይ ትልቅ ለውጥ የሚያመጣ ስራ ነው እየሰራችሁት ያላችሁ። ዝና ስለሰጡኝ ማብራሪያ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ቆይታችሁ ከጋቢና ቤ ጋር ስለሆነ አብዝተን እናመሰግናለን። የካፍታ ሽራሮ ብሔራዊ ፓርክ በሰሜኑ ጦርነት ምክንያት ከፍተኛ የሆነ ጉዳት እንደደረሰበት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታወቀ። ብሔራዊ ፓርኩ ቀደም ሲል በኢትዮጵያ ደረጃ በአጋዘን ሀብቱ ሁለተኛ ደረጃ ላይ የሚገኝ የነበረ ሲሆን ጦርነቱን ተከትሎ በተስፋፋ ሕገወጥ አደን ምክንያትም በአሁኑ ጊዜ አጋዘን ማየት የማይቻልበት ደረጃ ላይ መደረሱን የፓርኩ ተወካ ተሽከርካሪ ኃላፊ ለአሜሪካ ድምጽ ተናግረዋል። ገብረ ሚካኤል ገብረ መድህን ያሰናዳው ዘገባ ቀጥሎ ይቀርባል። ባለፈው ዓመት ጥቅምት 24 በትግራይ ጦርነት ሲቀሰቀስ ለዝሆን ጥበቃ ተብሎ የተከለለው የቃፍታ ሸራሮ ብሔራዊ ፓርክ የጥበቃና ቁጥጥር ስራ ሙሉ በሙሉ መቋረጡን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የኮሚኒኬሽን ዳይሬክተር አቶ ናቃቸው ብርሌው ገልጸዋል። ይህን ተከትለውም በፓርኩ ንብረቶች፣ መሰረተ ልማቶች እና የተፈጥሮ ሀብቶች ላይ ጉዳት መድረሱን ይናገራሉ። በተለይም እንደ ተፈጥሮ ሀብቱ ልማትና ጥበቃ ሥራ አገልግሎት የሚውሉ ተሽከርካሪዎቹ ጠፍተዋል፣ ንብረቶች ወድመዋል። በፓርኩ ውስጥ የተዘረጉ መሰረተ ልማቶች ሙሉ ለሙሉ ወድመዋል። ያንንም እንደ ትልቅ አጋጣሚ እንደ መልካም አጋጣሚ በመጠቀም በአካባቢ ያሉ ህገወጦች የዱር እንስሳትን ያድኑ ነበረ በዚህም የቆላ ጋዘን፣ ጨሌ፣ ባልጋሜ እና ለኢትዮጵያ ብቸኛ ዝርያ የሆነችው የሀግሊምስ የሜዳ ፍየል በአስከፊ ሁኔታ በአደን መጨፍጨፋቸው ወደ አስራ ጥናት ማወቅ ተችሏል። በፓርኩ ውስጥ በተስፋፋው ህገወጥ አደን ምክንያት በተለይም በአጋዘን ሀብት ላይ ከፍተኛ ጉዳት መድረሱን የፓርኩ ተወካይ ኃላፊ አቶ ታጠቅ ሻውል ለቪኦኤ ተናግሯል። ጦርነት በሚካሄድ ሰዓት ፓርኩ ዙሪያ ያሉ ቀበሌዎች ላይ የነበሩ የሚሊሻ አባላት ወደ ፓርክ የገቡበት ሁኔታም ነበረ በሰዓቱ እዛ ፓርክ ላይ በገቡ ሰዓት ያው ሲመገቡ የቆዩት አቅርቦት የምግብ የምንም ስለማይኖር የዱር እንስሳቱን ነው ሲመገቡ የቆዩት። እነሱ ደግሞ ከዛ ከለቀቁ በኋላ ያው አካባቢው ላይ ያለው ማህበረሰብ እና ከተለያየ አቅጣጫ ወደዛ አካባቢ የመጡ ግለሰቦች አሉ። ወደ ፓርክ እየገቡ አጋዘን እየገደሉ ለምግብነት የሚያቀርቡበት ሁኔታ እንዲሁም አደባ የምትባል ቀበሌ እዚህ ቅርብ፣ ለሁመራ ቅርብ የሆነ ቀበሌ ላይ ልክ የአጋዘን ስጋ ቤት እስክባል ድረስ ነው የከብት ስጋ ቆሞ፣ በአጠቃላይ የአጋዘን ስጋ ለምግብነት ስጋ ቤት ሉካንዳ ቤት የሚቀርብበት ሁኔታ ነበረ። የተፈጥሮ ሀብትንና የፖለቲካ አመለካከትን ለያይቶ ባለማየት በተፈጸመ ውድመትና ሕገ ወጥ አደን የተነሳ በአሁኑ ጊዜ በፓርክ ውስጥ አጋዘን ማየት ከማይቻልበት ደረጃ ላይ መደረሱን አቶ ታጠቅ ይገልጻሉ። ጦርነቱ ካቆመ ከተረጋጋ በኋላ ራሱ ከፍተኛ የአጋዘን አደን ነበር የነበረው በአካባቢው ላይ የሆነ ፓርኩ ጀስት የወያኔ ፓርክ ተብሎ እስከ መታሰብ ድረስ በዚህ ደረጃ እና በእልህ የተገባበት ነገርም ነበረ። የእኔ ሀብት ነው የሚለውን ባለማድረግ ባለመገንዘብ የተነሳ ማለት ነው። እና አሁን ላይ ያኔ የተለያዩ ከተለያየ ፓርክ ዞረው ያዩ እና እዚህም አፍታመጥተው ያዩ ሰዎች በኢትዮጵያ ደረጃ ግባ በአጋዘን ከዲራ ሳንክቸር ይቀጥሎ ሁለተኛ ነው ሲባል የነበረ ብሔራዊ ፓርክ ነው። አሁን ላይ ግን አጋዘን በቃ ለማየት እኛ ግንቦት ሀያ ሁለት ሺ አስራ አራት ጀምሮ ስራ ጀምረን ነበር አጋዘን ለረዥም ጊዜ ማየት አጥቶናል። በጦርነቱ ምክንያት የፓርኩ ቁጥጥርና ጥበቃ ከቆመ በኋላ የኤርትራ ከብቶች የተከዜ ወንዝን ተሻግረው ወደ ፓርኩ በመግባታቸው ከአደን የተረፉት የዱር እንስሳትም እንደተሰደዱ ይናገራሉ። የኤርትራ ከብት ሙሉ ለሙሉ ወደ ፓርኩ ላይ ነው የዘመረው። ተከዜን ተሻግሮ ከአመት በላይ ፓርኩ ላይ ቆይተዋል። የዱር እንስሳቱ አካባቢውን ለቆ የሚሄድበት ሁኔታ ነው የተፈጠረው። መዝጋት ማለት ነው። ያው ዞን እንኳን ሲዝናል ነው፣ ግማሽ ወቅት እኛ ጋ ያሳልፋል፣ ግማሽ ወቅት ደግሞ ወደ ኤርትራ ሙቪ ያደርጋል፣ ተመልሶ ደግሞ ወደኛ ይመጣል። አሁን ላይ አሁን እኛ ጋር ተመልሶ ዞኖ መጥቷል አለ ያ ማለት ግን ዞኑን በምቹ ሁኔታ ነው ያለው ማለት አይደለም። የተለያየ ረብሻ ነበረበት፤ የከብት የሰው እንቅስቃሴ፣ የሞተር፣ የኮንትሮባንዲስቶች እነኝ እነኝ ሁሉ በፓርኩ ውስጥ የሚንቀሳቀሱበት አዳኞች፣ እንዳልኩ አጋዘን የሚያድኑት ብዙ ነው። የጥይት ድምፅ አለ። ብዙ ነገር ልቅ ሆኖ ነበር አካባቢ፣ የፓርኩ ጥበቃ ዜሮ፣ ጥበቃው ዜሮ ላይ ደርሶ ነበረ። ያንን ተከትሎ ከፍተኛ ጉዳት ነው ፓርኩ በአጠቃላይ የደረሰበት። በፓርኩ ውስጥ እየተፈጸሙ ያሉ ከደን ጭፍጨፋና ከማዕድን ቁፋሮ ጋር የተያያዙ ችግሮችም ትልቅ ስጋት የደቀኑ መሆናቸውን ኃላፊዎቹ ይገልጻሉ። ህገወጥ የመሬት እርሻ ነበረ። ህገወጥ ደን ጭፍጨፋ መንበለው፣ ህገወጥ አደን እና እንዲሁም ህገወጥ የማድን ቁፋር ሁሉ ይስተዋል ነበረ። ህገወጥ ተግባራት የሚያከናውኑ አካላት የአካባቢውን ሰላም መደፈስ እንደ ትልቅ አጋጣሚ ወስደው ለመጠቀም ከፍተኛ ጥረት ሲያደርጉ ይስተዋላል። ወደ እርሻ ስትመጣ ደግሞ ልክ መሬቱ በቃል አይደለ፣ ፓርኩ ላይ ገብቶ በሰፊ እንጨቱን በመቁረጥ ለእርሻ ማዘጋጀት ይህም ነበረ። አሁንም በቅርብም የተደረገ ነው፣ በዚህ ክረምትም አለ። በአርባ ምንጭ ዩኒቨርሲቲ የተፈጥሮ ሀብት ተመራማሪ ዶክተር ፋሲል እሸቱ ለቪኦኤ ሲናገሩ ጦርነትና ግጭት በሚኖርበት ወቅት ብሔራዊ ፓርኮች ሁሌም ለአደጋ ይጋለጣሉ ብለዋል። ችግሩ ከመከሰቱ በፊት የአደጋ መከላከል ቅድመ ዝግጅት ስለማይደረግም በቀላሉ ጉዳት ይደርስባቸዋል፣ ይላሉ። ከፍተኛ የሆነ የደን ጭፍጨፋና የፓርኮች ሕልውና ጥያቄ ውስጥ የሚጠራበት ጊዜ ነው። ይሄ ደግሞ ሰንት ግጭቶች ሲኖሩ በምን አይነት ሁኔታ ነው መከላከል የሚቻለው የሚል ቅድመ ዝግጅት የለ። ቅድመ ዝግጅት ከሌለ ፓርኩ እጅግ እጅግ በጣም ብዙ ጉዳቶች ይደርስባቸዋል። እንዲህ አይነት ግጭቶች ለረጅም ጊዜ በተለይ ሰስፔን ካደረጉ የፓርኮች ሁሉና ከፍተኛ አደጋ ውስጥ ነው የሚወርቀው። በጦርነትና በግጭት ምክንያት በቃፍታ ሸራሮ ብሔራዊ ፓርክ ከደረሰው ጉዳት በተጨማሪ በሌሎች ፓርኮችም እንደዚሁ የተለያየ መጠን ያለው ተጽዕኖ እንደደረሰ አቶ ናቃቸው ብርሌው ገልጸዋል። ህገወጥ ደን ጭፍጨፋ በሰፊው ወደ ባቢሌ ዞኖች መጠለያ ሲስተዋል ነበር። እንደዚሁ የጸጥታ ጉዳይ እንደ መልካም አጋጣሚ በመጠቀም ህገወጥ አደኖች ይስተዋሉ ነበረ። የሰላም ሁኔታ ወደ ነበረበት ሲመለስ ግን ያንን ደግሞ ባለስታ መስሪያቱ እንደ መልካም አጋጣሚ ተጠቅሞ የጥበቃና ቁጥጥር ስራውን አጽኖ በመስራት ቢያንስ የተጎዱት መመለስ ባይቻል እንኳ ቀሪዎቹ እንዳይጎዱ የመጠበቅ ስራውን በማከናወን ላይ ይገኛል። በአሁኑ ጊዜ የቃፍታ ሸራሮ ብሔራዊ ፓርክ የጥበቃና ቁጥጥር ስራም ከሚመለከታቸው የጸጥታ አካላት ጋር በመተባበር እየተጠናከረ እንደሆነ አቶ ናቃቸው ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ሰዎች ጤናቸውን ለመጠበቅ ሲሉ የተለያዩ ቴክኖሎጂ አማራጮችን እየተጠቀሙ ነው ትለናለች ጁሊታቦ። ሀብታሙ ስዩም እንደሚከተለው ያቀርብልናል። ፍሬድ ለአትክልተኝነት ልዩ ፍቅር ያለው ጎልማሳ ነው። የስኳር ሕመሙን መቆጣጠር ከቻለ ወዲህ አትክልቶችን መንከባከብ ደስታን የሚያገኝበት ተጓዳይ ስራው ሆኗል። የደሜን ሁኔታ የሚጠቁመኝን መሳሪያ መጠቀም ከመጀመሪያ በፊት ስላለብኝ ስኳር በሽታ በእጅጉ ጨነቅ ነበር። አሁን ጭንቀት የለብኝም። ህመሙን መቆጣጠር ችያለሁ። ይሄ በበኩሉ የአእምሮ ሰላም ሰጥቶኛል። ከፍሬድ ምስጋና የተወሰነውን የሚወስደው በእጁ ላይ ያሰረው በደም ውስጥ ያለን ስኳር መጠን የሚለካውና የሚቆጣጠረው መሳሪያ ነው። መሳሪያው ፍሬድ እና ሐኪሙ የበለጠ እውቀት እንዲኖራቸው አስችለዋል። በመሳሪያው በኩል ያገኘው መረጃ የሚኖርበትን መንገድ በማስተካከል በደሙ ውስጥ ያለውን የግልኮስ መጠን እንዲያሻሽል አግዞታል። ፍሬድ ማንነቱን ለመደበቅ ያህል በአያቱ ስም መጠራት መርጠዋል። መሳሪያው በየዕለቱ የምመገበውን እንድቆጣጠር ረድቶኛል። ያቀድኩትን ለማሳካትም ችያለሁ። እንደ ፍሬድ ሁሉ ብዙ ሰዎች የጤናቸውን ሁኔታ ለመከታተል፣ የጤና አቋማቸውን ለመመዘን ወይንም በቀላሉ ሕይወታቸውን ለመቃኘት ወደሚለበሱ የቴክኖሎጂ ውጤቶች ፊታቸውን አዙረዋል። 11 ዓመቷ ሶፊያ ፓንቸል በቅርቡ ለልደቷ የአፕል እጅ ሳት ስጦታ ተበርክቶላታል። ሰዓቱን፣ እርምጃዎቼን፣ የልብ ምቴንና አጠቃላይ እንቅስቃሴን ለመከታተል እጠቀምበታለሁ። ደንበኞች የጤና መረጃዎችን ከሐኪሞቻቸው ጋር መለዋወጥ ችለዋል። ከአንተ አይፎን ላይ እኔ የሰውነት እንቅስቃሴህን በተመለከተ መረጃ አገኛለሁ። የጤና አቋም ሲወድቅም በአፕል ሰዓት በኩል ማወቅ እችላለሁ። በአንድ ሳምንት ውስጥ፣ በአንድ ዓመት ውስጥ የሚገኘውን ናሙና ያህል መሰብሰብ ተችሏል። ይሄ ሰዎችን የምንቆጣጠርበትን፣ መረጃዎችን የምንመለከትበትን፣ የመከላከያ እርምጃዎችን የምንወስድባቸውን መንገዶች እየቀየረ ይገኛል። ለብዙ ሰዎች ግን አሁንም የጤና መረጃዎች ሚስጥራዊነት ያሳስባቸዋል። አስተማማኝ ከህመምተኛው አንጻር ደግሞ ሚስጥራዊነቱ የተጠበቀ መረጃ ለማግኘት እንሻለን። ፍሬድ ያጠለቀው መሳሪያ ከሰውነት ጋር ከሚጣበቅ መረጃ መቀበያ የተሰራ ነው። በስልኩ ላይ ምስጢራዊ ቁጥሮችን ሲያስገባ መረጃዎች ይሰራጫሉ። ስለ ልብህ ስለ ደም ግፊትና የስኳር መጠን ሁሌ ማሰላሰል ወደ ከባድ ልማድ ይቀየራል። በዚህ መሳሪያ ምክንያት ግን ይሄ ልማድ ይቀራል። ዛሬ ዛሬ ምቾት ሳይነሱ የጤና መረጃዎችን በጥሞና የሚሰበስቡ የእጅ ስልኮችና ሰዓቶችን የመሰሉ ቴክኖሎጂዎች እየተሰሩ እንደሆነ ዶክተር ሚላን ይናገራሉ። የሚመረጠው ቴክኖሎጂ ብዙም ሁከት ሳይኖረው ስራውን የሚከውን ነው። ስለምንም ነገር እውቀት ላይኖረኝ ይችላል። ስራውን ከጀርባ ብቻ ይሰራል። የሚያሳስብ ነገር ወይንም ችግር ሲኖር ብቻ ለእኔ አሊያም ለወከልኩት ሰው መረጃ ይጠቁማል። እንደ ፍሬድ ላሉ ከሐኪሞች ቢሮ ይልቅ በግቢያቸው ባለ አጸድ ማሳለፍ ለሚሹ ይሄ መልካም ዜና ነው። አድማጭ ተመልካቾቻችን የሐሙስ ምሽት ነሐሴ 5 2014 ዓ ም የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መሰናዶን እየመራው አብሬያችሁ ቆይቻለሁ። ኤልያስ አስማረም በምስልና ድምፅ ምህንድስናው ከመላ አሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብሮ ነበረ። ሰላም ጤና ስጥልኝ። ደህና እደሩ።